ይህ የዲያቆን በጋሻው ደሳለኝ ቁጥር ሁለት የስብከት አገልግሎት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ሰባት የወርቅ መቅረዞች በፊትህ የሚቀጣጠሉልህ በዘመናት የሸመገልክ በእሳት መድረኮች ላይ በነጭ ዙፋን ተቀምጠ ዓለምን በፍቅር የምትገዛ የአባቶቻችን አምላክ እግዚአብሔር ሆይ ያለፈውን ጊዜ ሁሉ በሰላምና በሕይወት አስፈጽመ በኃጢአትና በበደል ባለቀው ዕድሜያችን ላይ ይህንን ቀን ጨምረ ስለ ሰጥኸን እናመሰግንሃለን። የቀደመው ፍቅርህን ትታሃልና የምነቅፍብህ ነገር አለኝ። ራ ዮሐንስ ምዕራፍ ሁለት ቁጥር 4። የተወደዳችው የእግዚአብሔር ልጆች፣ የመቤታችን የድንግል ማርያም ወዳጆች፣ እስከ መቃብር ድረስ በወደደንና ባፈቀረን በአንድ ልጁ በኢየሱስ ክርስቶስ ስም እንደምን ሰነበታችሁ? ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ እንኳን ከክርስቶስ ኢየሱስ ጋር ሕይወትን የሰጠን የአባቶቻችን አምላክ ልዑል እግዚአብሔር ክብር ምስጋና ይግባው። ዛሬ እንደ አምላካችን እንደ እግዚአብሔር መልካም ፈቃድ የምንነጋግርበት የትምህርታችን ርዕስ የቀደመው ፍቅርህን ትተሃልና የምነቅፍብህ ነገር አለኝ የሚል ሲሆን የትምህርቱ መሰረታዊ ዓላማ ክርስቲያኖችን ከድካም ወደ ብርታት በማሸጋገር ወደ ቀደመ ሃይማኖታዊ ጥንካሬያቸው ለመመለስ ነው። ምክንያቱም ብዙዎቻችን ዛሬ በሃይማኖት እንኖራለን እንላለን እንጂ ዘመናዊነት የእግዚአብሔርን ቤት ካስረሳን፣ ዓለም ጽድቃችንን እንደ ቀልድ ከነጠቀችብን ብዙ ጊዜ ሆኖናል። በዚህ ላይ የእግዚአብሔርን ድምፅ ካለ መስማታችን የተነሳ የተቀደሰውም ግሣጼ በሕይወታችን ውስጥ ስለማያልፍ እስካሁን ድረስ ራሳችንን ማወቅ አልቻልንም። ዛሬ ግን ጌታ አምላካችን እግዚአብሔር በቃሉ ዘንግ እንዲቀሰቅሰንና እውነተኛ ማንነታችንን በወንጌል እንዲገልጽልን መልካም ፈቃዱ ይሁንልን። በዘመናት እንዳየነው በአምላካችንም በእግዚአብሔር አሰራር ውስጥ ልማድ እንደሆነው ክርስቲያኖች ጽድቃቸውን በኀጢአት ሲለውጡ፣ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ሲያፈገፍጉ፣ ይህንንም ዓለም ለመምሰል ራሳቸውን ሲያስለምዱ፣ ይመለሱና በሕይወት ይኖሩ ዘንድ እግዚአብሔር በበረታ ቃል ይናገራል። እግዚአብሔር ሲናገር ሰማያት ያስተጋባሉ። እግዚአብሔር ሲናገር ኃያላኑ መላእክት በፍርሃት ይወድቃሉ። እግዚአብሔር ሲናገር ሙታን ከመቃብር ይነሣሉ። እግዚአብሔር ሲናገር የሊባኖስ ዝግባ ሁሉ ይሰባበራል። የአድማሱም ማለት ይሰነጣጠቃል። ለምንድን ነው እግዚአብሔር የሚናገረን ስለ የበረታውን የአምላካችንን ገጽ ጻፄ ሁል ጊዜ በጆሮአችን እንድን ሰማ እንታዘዛለን። ይህ ለብዙዎቻችን ሊመለስ የሚገባው ጥያቄ ነው። አንዳንድ ጊዜ ከሰማይ በታች ባለው ህይወታችን ኑሮ ሲስተካከልልን፣ ጮማ መቁረጥ ስንጀምር፣ የወይን ጠጅ መጠጣት ስንለማመድ፣ ያማረውንም የተልባ እግር ልብስ ተጎናጽፈን ለህዝብና አህዛብ ስንታይ፣ ዝነኞች ስንሆን፣ ስልጣን ስንጨብጥ ለኛ እግዚአብሔር ድምፅ የሚያስፈልገን አይመስለንም ወገኖቼ፣ መስሎን እንጂ። ከዚህም በላይ በተሻለው የቅንጦትና የድሎት ህይወት ውስጥ ብናልፍ፣ በባህርና በውቅያኖስ ላይ መንገድ ቢኖረን እንኳ ወደ ጨረቃም ብንነጠቅ፣ ቤታችንንም በከዋክብት መካከል ብንሰራ፣ ወይንም ደግሞ በእውቀታችን ተራቀን የዓለምን ህዝብ ሁሉ እጁን በአፉ ላይ የሚያስጭን አስደናቂ ጥበብ ብንጨብጥ እንኳን እኛ ሰዎች ከሆነን የእግዚአብሔር ድምፅ የግድ ያስፈልገናል። ምክንያቱም የቱንም ያህል ፈላስፎችና ጠቢባን ባለሥልጣንም ብንሆን የእግዚአብሔር ቃል የጉድለታችን ሁሉ ሙላት ስለሆነ ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ብሎ የተናገረው። አልያ ግን ዓለምን ሁሉ በመዳፋችን መካከል ብንጨብጥ፣ በሁሉም ላይ ብንሰለጥን፣ የወደርነውም ሁሉ ብናደርግ እርካታ የለንም። ብዙዎቻችን እየበላን የሚርበን ከዚህ የተነሣ ነው። ብዙዎቻችንም እየጠጣን የሚጠማን ከዚህ የተነሣ ነው። ቅዱስ አምላካችን እግዚአብሔር ከቃሉ የተነሳ የተጠማች ሕያዊት ነፍሳችንን በቅዱስ ቃሉ ያርካለን። የእግዚአብሔር ድምፅ የምንሰማበት መሰረታዊው ምክንያት ለመርካትና ከሃያሉ ከእግዚአብሔር ጋር በፍቅር ተጣብቆ ለዘላ አለም በእቅፍ ውስጥ ለመኖር ነው። እንግዲህ እግዚአብሔርን የምንሰማበት አይነተኛው ምክንያት ይሄ ከሆነ ዛሬ እግዚአብሔር አምላካችን በኤፌሶኑ ቤተ ክርስቲያን መልአክ በኩል ለእያንዳንዳችን ያለው ሐሳብ ምንድነው? እንደ ሸማኔ መወርወሪያ በሚፈጥነው ዕድሜያችን ውስጥ ምን ሊነግረን ተዘጋጅቷል? ወደ ጠለቀው መለኮታዊ ምስጢር ከመሄዳችን በፊት ታሪኩን ወደኋላ ተመልሰን ለትምህርታችን የሚረባንን መሠረታዊ ነገሮች እናምጣ። ብራ ዮሐንስ ምዕራፍ ሁለት ቁጥር አንድ ጀምሮ የተጻፈው የእግዚአብሔር ቃል እንዲህ ነው የሚለው በኤፌሶን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በቀኝ እጁ ሰባቱን ከዋክብት የያዘው በሰባቱም የወርቅ መቅረዞች መካከል የሚሄደው እንዲህ ይላል። እርሱ እግዚአብሔር ነው። ሥራህንና ድካምህን ትዕግስትህንም አውቃለሁ ክፎችንም ልትታገስ እንዳትችል እንዲሁ ሳይሆን ሐዋርያትነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታገሰህም አለ ስለ ስሜ ብለህ ጸንት አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትታሃልና እንግዲህ ከወዴት እንደወደክ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ አለበለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ ይላል የሰራዊት አምላክ ጌታ እግዚአብሔር። ስለ ቅዱስ ቃሉ ገናና አምላካችን እግዚአብሔር የተመሰገነ ይሁን። ይህ ቃል ወንጌላዊው ዮሐንስ ፍጥሞ በተባለች ደሴት ታስሮ በነበረበት ሰዓት ለኤፌሶኑ ቤተ ክርስቲያን አስተዳዳሪ የጻፈለት መልእክት ነው። ኤፌሶን ማናት? ታሪኩን ወደ ኋላ ተመልሰን ስለ ኤፌሶን ትንሽ እናውራ። በታናሽ ኤስያ ከሚገኙት ሰባት አብያተ ክርስቲያናት መካከል አንዷ የኤፌሶን ቤተ ክርስቲያን ነው። ኤፌሶን የምትገኘው በታናሽ እስያ በኤጂያን ባሕር አጠገብ የተቆረቆረች ጥንታዊት የወደብ ከተማ ነበረች። እቺ ከተማ በዘመኑ የምትታወቀው አርጤምስ በተባለው ቤተ ጣዖቷና በበግ ጸጉር ምርቷ ነው። ይቺ ከተማ በዘመኑ ራሱን የቻለ ትልቅ ቲያትር አዳራሽና ሰላሳ ሺህ ሕዝብ የሚያኖር የሚያስተናግድ ትልቅ ስታዲየምም ነበራት። ከዛሬ ብዙ ዓመት በፊት ኤፌሶን በስልጣኔ ትታወቃለች። የጥንቷ ኤፌሶን ምናልባት ዛሬ ስሟ ተቀይሮ ቱርክ ትባል ይሆናል። ግሩም አምላካችን እግዚአብሔር በኤፌሶን ቤተ ክርስቲያን ውስጥ የአዲስ ኪዳንን ቤተ መቅደስ ለማስተዳደር ለተሾመው ሰው የጻፈለትን ቃል ነው ዛሬ ለሕይወታችን የሚነግረንና ሁላችንም ተቃሉ በታች ልባችንን እንድናስገዛ ጌታ መንፈስ ቅዱስ ይርዳን። በዚህች ከተማ ቅዱስ ጳውሎስ ሰብኮባታል። በዚህች ከተማ የመንፈስ ልጁም ጢሞቴዎስ ኤጲስቆጶስ ሆኖ ተሹሞባታል። ይሁን እንጂ ቅዱስ ጳውሎስም ቢሰብክባት ልጁ ጢሞቴዎስም ኤጲስቆጶስ ሆኖ ቢሾምባት ኤፌሶን በእግዚአብሔር ቃል ከድቅድቅ ጨለማ ወደሚደነቅ ብርሃን መውጣት ያልቻለች አሳዛኝ ከተማ ነበረች። ኤፌሶን ለእግዚአብሔር ምሕረትና ይቅርታ በፍጹም በሯን ያልከፈተች አመፀኛ ከተማ ነበረች። እንደዚህች ዐይነት ያሉ በርካታ ከተሞች አሉ። አሁንም በዘመናችን እግዚአብሔር በነቢያት ቢናገራቸው፣ እግዚአብሔር በሐዋርያት ቢናገራቸው እግዚአብሔር በመምህራን ቢናገራቸው ሊሰሙ ሊያደምጡ ፈቃደኞች ያልሆኑ እጅግ አስቸጋሪ ከተሞች አሉ። እነዚህ ከተሞች ከሞት ወደ ሕይወት፣ ከሸለቆ ወደ ሰገነት ለመውጣት ብቸኛው ብቸኛው መንገዳቸው ለእግዚአብሔር እሺ ማለትና ለቃሉ መታዘዝ ብቻ ነው። ኤፌዞን ለእግዚአብሔር ያልታዘዘች ከተማ ነበረች። በኋላ በዘጠና ዓመተ ምህረት ቅዱስ ዮሐንስ ወልደ ነጎድጓድ ወደዚህች ከተማ ወንጌል ለመስበክ ገባ። ወደ ከተማዋ እንደ ገባ ከተማዋን ሲያጠና የሕዝቦቿን አኗኗር ሲመለከት ሕዝቡ የበግ ጸጉር ምርቱን እየነገደ ባለው ሀብት የእግዚአብሔርን ቤተ መቅደስ ሲያንጽ አይደለም ያየው፣ ድሆችን ሲያበላ አይደለም ያየው፣ ለእግዚአብሔር መንግሥት ኑሮ የሚያስችለውን መልካም ነገር ሲያከማች አይደለም ያየው። በአንድ ወቅት መልክን ከደም ግባት አስተባብራ በያዘች ሴት ስም ቤተ ጣዖት አንጾላት ምስል አስቀርጾላት ለዚህ ሴት ሲንበረከክ ነበረ ዮሐንስ ያየው። ይቺ ሴት አርጤምስ ትባላለች። ቅዱስ ዮሐንስ አልቻልም። ሰማያትን የዘረጋ ምድርን ብቻውን ያጸና የሚታየውንና የማይታየውን ሁሉ ያደረገ የሠራዊት አምላክ እግዚአብሔር እንደሆነ ተናገረ ክብርና ምስጋና ለስም አጠራሩ ይሁን እግዚአብሔር ነው ዓለማትን የፈጠረ እግዚአብሔር ነው የሞትም የሕይወትም ጌታ ስለዚህ አርጤምስ አምላክ ናት ማለታችሁ ስህተት ነው ተመለሱ ወደ እግዚአብሔር አላቸው በመጀመሪያ በቅዱስ ዮሐንስ ላይ ጠላት ሆነው የተነሱት የአርጤምስ ቤተ ጣዖት ካህናት ናቸው። ጉሮሯቸው ሊዘጋ እንጀራ መብላት ሊያቆሙ ነው። የሚያስቱት ሕዝብ እውነቱን ከተረዳ ትቷቸው ሊበተን ነው። ስለዚህ ቀንና ሌሊት ይፈጃል እንጂ አቅማቸውን ሁሉ ተጠቅመው ቅዱስ ዮሐንስን ማስወገድ አለባቸው። ቅዱስ ዮሐንስ እግዚአብሔርን ይሰብካል። እነርሱ ደግሞ አርጤምስን ይሰብካሉ። ህዝቡን አሳመኑት። አያቶቻችን ሁሉ አርጤምስን አመለኩ፣ አባቶቻችን ሁሉ አርጤምስን አመለኩ። ይሄ ሰው ደግሞ ኢየሱስ የሚባለውን ሰው ካልተቀበላችሁ ይለናል። ኢየሱስ የሚባለውን እኮ አባቶቻችን ከብዙ ዓመት በፊት በእንጨት ላይ አንጠጥለው የሰቀሉት ከበርባን የባሰ ወንበዴ ነው ብለው ህዝቡን አሳመኑ። እኔ ይገርመኛል። ዓለም ሁል ጊዜ የምትመርጠው በርባንን ብቻን ሁልጊዜ ሁሉ ግዜ አመፀኞችን ብቻን እውነት የሚናገሩትን ለእግዚአብሔር መንግስት የቆሙትን የገቡበት ገብታ ማጥፋት ነው የእሷ ዓላማ። ለምን እንደሆነ አይገባኝም፣ ግን ሁልጊዜም በዚህ ዓለም ላይ ስንኖር የመረጥነውን እንድንከተል መጽሐፍ ቅዱስም ቤተ ክርስቲያንም በአንድም በሌላም መንገድ ይነግሩናል። ሞትን መርጠው የሚሄዱ አሉ። ሰይጣንን መርጠው የሚሄዱ አሉ። ጥፋትን መርጠው የሚሄዱ አሉ። እግዚአብሔር ልጆች ሳንመርጠው የመረጠንን እግዚአብሔርን መፈለግ በሕይወት ውስጥ ትልቅ መንፈሳዊ ልምምር ነው። የአርጤምስ ቤተ ጣዖት ካህናት በዮሐንስ ላይ ጠላት አስነሱ፣ ሕዝቡን አሳሙ። ሕዝቡም የነሱን ድምጽ ሰማ። አሁን አርጤምስ አምላካችን ናት አለ። በእርግጥ ከእግዚአብሔር ሌላ ማን አምላክ አለን? ማን ነው ከእግዚአብሔር ሌላ እግዚአብሔርን ሊተካ የሚችል ማን ነው? እስኪ ጥሩልኝ። ቤልፌጎር ነው ወይ ዳጎን ነው ወይ እነ ዜውስ ናቸው ወይ እነ በዓል ናቸው ወይ? እነማን ናቸው እግዚአብሔርን ሊተኩልን የሚችሉ? በኦሪት ዘዳግም ምዕራፍ 32 ቁጥር ሃያ ስድስት ላይ እንዲህ ተብሎ ነው የተጻፈው እንደ አምላካችን እንደ እግዚአብሔር ያለ ማንም የለም ይላል። እውነት ነው። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። እርሱ ነው በሞት በኃጢአት በጨለማ ውስጥ በነበርንበት የቅራኔ ዘመን ሁሉ ዓለምን እንዲሁ ያለ ያለዋጋ ስለወደደ ተቀዳሚና ተከታይ የሌለው ብቸኛ ልጁን ኢየሱስ ክርስቶስን ወደዚህ ዓለም ልኮት እርሱ ነው መራራ ሐሞት ጠጥቶ ጣፋጭ ያጠጣ እርሱ ነው እጅና እግሩን ተቸንክሮ ከቁስላችን የፈወስን እርሱ ነው። እርቃኑን ተሰቅሎ የጸጋ ልብስ ያጎናጸፈን እሱ ነው። የሸዋ አክሊል ተቀዳይቶ የብርሃን ዘውድ ይደፋልን እርሱ ነው። አንገቱን ደፍቶ ቀና ብለን እንድንሄድ ያደረገን። ስለዚህ እንደ እግዚአብሔር ማን ነው? ማን ነው? ማን ነው? በህመማችን መኝታችንን ያነጠፈልን ማን ነው? ስንሰደድ አብሮን ይወጣ ማንነው ወደ አንበሶች ጉድጓድ ስንጣል ወደ እሳትም ስንወረወር አብሮን ከኛ ጋር የነበረ ወይኒ ሰንሰለቶች በጽኑ ጨለማ ውስጥ ተዘግተን ያጽናናን የነበረው ማነው? በእውነት እንደ እግዚአብሔር ያለ የለም። ከርሱ ጋር መጣበቅ ረፍት ነው። ከርሱ ጋር መኖር ሰላም ነው። ለዚህ ነው ዮሐንስ በድፍረት ህዝቡ ሁሉ አርጤምስን ቢያመልክ እንኳን ይህ እሳት ምቹ አይደለም። በድንጋይ ያስወግረኛል በመሳሪያ ያስደበድበኛል አላለም። ስለ እውነትና ስለ ሕሊናው ብቻ ቆመ። አርጤምስ አምላክ አይደለችም አለ። በርግጥ ነው ብዙ ሰዎች እኮ የማያውቁትን አምላክ ያመልካል። ተራራ እግር ሥር መሥዋዕት የሚሰው ብዙ ናቸው። ዛፍ ቅቤ የሚቀቡ ብዙ ናቸው። ለወንዝ ጭዳ የሚያደርጉ ብዙ ናቸው። ሰው እንደሚጠፉ እንስሶች መሰለ ያለው ለዚህ ነው። ስለዚህ እግዚአብሔር ልጆች ትልቁ ጥበብ እግዚአብሔርን ማወቅ ስለሆነ ትልቁ ጥበብ የፈጠረንን መረዳት ስለሆነ ወደ እግዚአብሔር በእምነት በእውነት ልንጠጋ ግድ ነው። ይህንን ነው የምላችሁ። እኔ ይገርመኛል። አሁን አሁን ዘመናዊነቱም ይህን ነገር ኋላ ቀር እያደረገው መጣ እንጂ በፊት ሕፃናት በነበርንበት ወራት ሁሉ ወላጆቻችን የሚያደርጉትን እናውቃለን። ዛሬ እግዚአብሔር ታሪኳን ለውጦላታል። የእነ አባ አንጦንስን ቆብ ደፍታለች። ግን አንድ አክስት አለች። አክስቴ በሙዳይ ውስጥ ጨሌ ነበራት። አንድ ቀን አላውቅም እኔ ጓዳ ገብቼ ስፈትሽ ሙዳይ ውስጥ ቂቤ የጠጡ የአምሳ ብር፣ የመቶ ብር፣ የአስር ብር የኢትዮጵያ ኖቶች አየው። ብዙ ብሮች አሉ የፈለገ ነገር ቢሆን ቤተሰቡ በረሃብ ያልቅ፣ ያ ገንዘብ ተመንዝሮ ጎመን አይገዛበትም፣ አንባሻ አይገዛበትም። ምን ነው ሲባል እቴቴ ትፈጀናለች ትለናለች። እቴቴ አሏት፣ የቻይና ጠጠር ስም ተሰጥቷት። እስኪ አንድ ነገር ልጠይቃችሁ፣ እጅና እግር የላትም፣ አትዳስስም፣ አትጨብጥም። ተራ ጠጠር፣ የሕንድ ጠጠር ናት። እቴቴ ትባላለች። የልጆቻችንን ጭንቅላት በፎረፎር ሲፈነዳ እሷ ቂቤ እየጠጣች እሷ ተደላድላ የማትናገር የማትጋገረዋ ግዑዝ ነገር እቴቴ ተበላለች። እቴቴ የደረሰችበት ቀናት ትድረስና መናጢ በማወቅም ይሁን ባለማወቅ ብዙዎቻችን ከእግዚአብሔር እቅፍ ወጥተናል። አንዳንድ ጊዜ ባህላችንም ተጽዕኖ ያደርግብናል እንደ መልካም ነገር እንደ ጥሩ ነገር እየተቆጠረ ብዙዎቻችን የማንወደውን የማንፈቅደውን ህሊናችን የማርፍበትን ነገር እናደርጋለን። የእግዚአብሔር ልጆች አምላካችን እግዚአብሔር ብቻ ነው በቃ። የአሕዛብ አማልክት አይጨብጡም፣ አይዳስሱም፣ አይሰሙም፣ አያዩም የሚያመልኳቸው ሁሉ እንደነሱ ይሁኑ ተብሎ ተጽፏል። ዳዊት መዝሙር መዝሙር 115 ቁጥር 6 ጀምሮ ተመልከቱት። እኛ ግን የምናመልከው የሰራዊት ጌታ እግዚአብሔር ነው። ስለዚህ አርጤምስ አምላክ አይደለችም አለ ቅዱስ ዮሐንስ። በእርግጥም አምላክ እግዚአብሔር ብቻ ነው፣ ሰማያትን የዘረጋ ምድርን ያጸና እርሱ። እንዲህ ተብሎ ነው የተጻፈ። አቤቱ የሰራዊት ጌታ እግዚአብሔር ሆይ አንተ በጸናች እጅ በተዘረጋችም ክንድ ሰማይንና ምድርን ፈጥረሃል ካንተም የሚያቀት ነገር የለም። የአባቶችን ኃጢአት በልጆች ብብት ትመልሳለ ለሚፈሩ ምሕረት እስከ ሺህ ትውልድ ድረስ ነው። ስምህም ሃያል አምላክ ድንቅ ጌታ የሠራዊት አምላክ እግዚአብሔር ነው ይላል ትንቢተ ኢሳይያስ ትንቢተ ኤርምያስ ምዕራፍ 32 ቁጥር 17 ጀምሮ። ስለዚህ እግዚአብሔር ብቻውን ጌታ ነው። ለዚህ ነው በትንቢተ ኢሳይያስም ምዕራፍ 44 ቁጥር 24 ላይ እንዲህ ተብሎ የተጻፈው ሰማያትን ብቻዬን የዘረጋው ምድርንም ያጸናው እኔ ነኝ፣ ከኔ ጋር ማን ነበረ? ይላል ቅዱስ ቃሉ። እንዲህ ነው የሚለው ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርንም ያጸናው እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበረ? የሐሰተኞችን ምልክት ከንቱ አደርጋለሁ ሟርተኞችንም አሳብዳለሁ፣ ጥበበኞችንም ወደ ኋላ መልሳለሁ፣ እውቀታቸውንም ስንፍና አደርጋለሁ። የባሪያዬን ቃል ግን አጸናለሁ ይላል እግዚአብሔር። ባሪያዎች ሆነን በመንግስቱ በተዘጋጀው ነጫጭ ዙፋን ላይ በክብር እንድንቀመጥ ጌታ አምላካችን እግዚአብሔር የርዳን። ግብጽን ርገሙ ወገኖቼ፣ ባቢሎንን ርገሙ፣ አስማትን ርገሙ፣ ሟርትን ርገሙ፣ ጥንቆላን ርገሙ ማሟረትን ርገሙ። የግብጽ አስማተኞች በእኛ ላይ ሥልጣን የላቸውም። እንዲህ ተብሎ ነው የተጻፈው። በእስራኤል ላይ ሟርት፣ በያይቆብም ላይ አስማት አይሰራም ይላል ኦሪት ዘሁልቅ ምዕራፍ 23 ቁጥር 23 ላይ። አንዳንድ ጊዜ እንፈራለን። እድል ፈንታችን፣ ጽዋ ተርታችን በዚህ ዓለም አስማተኞች እጅ እንደወደቀ የምናስብ አይጥደጃችን ላይ ሲወድቅ እንቁላል ሲጣል፣ አሸዋ ሲበተን፣ እንቧይ ሲንጠለጠል፣ ኮረሪማ ሲጣል የእምነት ጽናታችን የሚናጋብን አንድና ሁለት አይደለንም። እኛ እኮ እግዚአብሔር ልጆች ነን። እንስልጣን አለው። ሰይጣን በእኛ ላይ ምን ኃይል አለ? ማን ነው የማንን ዕውቀት የሚያጠፋ? ማን ነው የማንን ጤንነት የሚያበላሽ? ማን ነው የማንን ሕይወት የሚያደፈርስ? ማንም የማንን ምድል አይዘጋም። የተቦጫጨቀ ጽሑፉ በሥነ ሥርዓት ያልተጻፈ ጽሑፍ ከጠንቋይ ቤቶች ሲመጣልን የምንጨነቅ ብዙ ሰዎች አለን። እመኑ፣ እግዚአብሔርን እመኑ። ከረገጣችሁት መሬት በላይ እመኑ፣ ከእናት እቅፍ በላይ እግዚአብሔርን እመኑት። ወላጆቻችን እንጀራ ይመግቡናል። ብዙ ጊዜ በወላጆቻችን እጅ ተመግበን ነው ያደግነው። ግን አንድም ቀን እናቴ ያቀረብሽልኝን እንጀራ ጠረጥረዋለው መርዝ አለበት ብሎ እናቱን ያስቀየመ ህፃን የለም። በእምነት እንበላዋለን። እግዚአብሔርንም ከዚህ በላይ ማመን ያስፈልጋል። ከተደገፍንባቸው ነገሮች ሁሉ በላይ እግዚአብሔርን ማመን እረፍት ስለሆነ ነው። ወገኖቼ፣ ዓለም ሁሉ በካዳችሁ ጊዜ፣ ዓለም ሁሉ ከእናንተ በሸሸ ጊዜ እግዚአብሔር አብሯችሁ ስለሚቆም እግዚአብሔርን እመኑት። የእግዚአብሔር ጥበቃ ልዩ ነው የሚነካችው የአይኑን ብሌን እንደሚነካ ነው ይላል ትንቢተ ዘካርያስ ምዕራፍ ሁለት ቁጥር ስምንት ላይ። ስለዚህ ወገኖቼ የዚህ ዓለም አስማተኞች በእግዚአብሔር ልጆች ላይ ሥልጣን የላቸውም። ዲያብሎስ ሰይጣን በታላቅ ስሙ የተወገደ ነው ከፊታችን። ስለዚህ እግዚአብሔርን ብቻ ማምን፣ ከእግዚአብሔር ጋር መቆም ክብር ነው። ዮሐንስ ስለዚህ ነው ከእግዚአብሔር ጋር ይቆመው ይቻል ነበር። ከአርጤምስ ጋር መቆም ይቻል ነበር ለሆዱም ማደር ይችል ነበር። ግን ለህሊና መቆም ትልቅ መሥዋዕትነት ይጠይቃል። ለዚህ ነው ህዝቡ ሁሉ የጣዖት ቤት ካህናትን ድምፅ ሰምቶ ዮሐንስን እየደበደበ እየወገረ በዘመኑ ኤፌሶንን ያስተዳደራል ወደ ተባለው ንጉሥ ወደ ንጉሥ ድምጥያኖስ ወሰዱት። ንጉሥ ድምጥያኖስም አሕዛብ ነው፣ እሱም የሚሰግደው ለአርጤምስ ነው። ምን ይፈርድለታል ብላችሁ ትጠብቃላችሁ? አባቱ ዳኛ ልጁ ቀማኛ። አንተነ ኤፌሶንን የምትገለባብጥ፣ አንተነ ሕዝቡን የምታሳምጽ፣ አንተነ ሕዝቡን የምታሸብር ባላደርግልህ አለው። ይገርማችኋል። ብዙ ጊዜ አሕዛብ ይዝቱብናል። ብዙ ጊዜ ሰዎች ይዝቱብናል። የሰው ዛቻ ደግሞ በጣም ያስገርማል እንጂ በክርስቲያኖች ላይ የሚፈጥረው ነገር የለም። ግን ብዙ ጊዜ ያስገርማል፣ ብዙ ጊዜ ያስደንቃል። እኔ አንድ እውነት ለምን አልነገራችሁም? አንድ መጽሐፍ ጽፌያለሁ፣ ሰሞኑን፣ ሁላችሁ ታውቁታላችሁ። አንድ ቀን ስልክ ደውሎ አንዱ ጣቶችን ፈትፍቼ በፌጦ ነው የማበላ አለኝ። በጣም ገረመኝ፣ ሳቅኩኝ። እንግዲያውስ አልኩት፣ አንድ ነገር ብቻ ነው የተናገርኩት። ከተፈጠርኩ ብቻዬን ይን በልቼ አላውቅም። ለብቻ መብላት አልወድምና ጣቴን ስታበላኝ አብረን አብረን እንበላለን አልኩት። አንዳንድ ጊዜም ደግሞ እናጠፋሃለን፣ እንገድልሃለን ይላሉ። ተመሳሳይ ነገር የሰማችሁ ትኖራላችሁ። ሰው ይዝታል። ምላስህን ቆርጬ በአዋዜ ነው የማበላ እንደ ብቅልም አሰጥሃለሁ ይላል። የሚያሰጣም የሚያገባም እግዚአብሔር ብቻ ነው። ግን ብዙ ጊዜ ዓለም ትዝታለች። ጎልያድን አላያችሁም? ዳዊት ላይ ሲዝት ዛሬ ስጋህን ለሰማይ አዋፍ ለምድር አራዊት ነው የምሰጠው፣ ለደምህ ቦይ አበጅለት አለው ይል ነበር። ነፍሳችን ግን በእግዚአብሔር መዳፍ ውስጥ በክብርናት ያለችው ወገኖች። ሁልጊዜ ዲያብሎስ እያሸነፈ ያለው ወይንም ዓለምን እያስጨነቀ ያለው በፕሮፓጋንዳ ብቻ ነው። አንድም ቀን አይተነው አናውቅ ግን ያስፈራራል፣ እንደሚገል እንደሚያጠፋ ከእግዚአብሔር እቅፍ ውስጥ ለይቶ በጨለማ ውስጥ ለዘላለም እንደሚገዛ ብዙ ጊዜ ያስወራል። ረኛችን ግን አይተኛም እኮ። ይተኛል እንዴ? እንዲህ ተብሎ ነው የተጻፈው፣ እስራኤልን የሚጠብቅ አይተኛ፣ ያዕቆብን የሚታደግ አያንቀላፋም ይላል። የዶሮ ታህል እንቅልፍ የለውም እግዚአብሔር ለዚህ ነው በመዝሙር 120 ቁጥር 4 ላይ እንዲህ ተብሎ የተጻፈው፣ እግዚአብሔርን እመኑ ስለ ስሙ በምትቀበሉት ነገር ሁሉ ደስ ይበላችሁ። የማደርግብህን አሳይሃለሁ አለው። ከዚህ በኋላ ሌሊቱን ሙሉ ቅዱስ ዮሐንስን ግንድና ግንድ መሃል አስገብቶ ሲገርፈው አደረ ይላል። ሲገርፈው ጀርባችንን ለግርፋት ደረታችንን ለስለት የክርስትና ውበቱ እዚህ ላይ ነው። የእግዚአብሔር ልጆች ስንገባ፣ አንዳንድ ሰዎች ወደ ክርስትናው ሲመጡ ለማጨብጨብ እልል ለማለት ብቻ ይመስላቸዋል። አይደለም። የእግዚአብሔር ልጆች ከዚህም በላይ ያለውን ነገር እንድንቀበል ተጠርተናል። በስሙ ለማመን ብቻ አልተጠራችሁም፣ መከራም ትቀበሉ ዘንድ ነው ይላል። እግዚአብሔር ቃል እንዲህ ተብሎ ነው የተጻፈው ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ በጻፈው መልእክቱ ምዕራፍ አንድ ቁጥር 29 ላይ በእርሱ ልታምኑ ብቻ አይደለም በኔ ያያችሁት አሁንም በኔ እንዳለ የምትሰሙት ያው መጋደል ደርሶባችኋልና በስሙም መከራን ትቀበላላችሁ ነው የሚለው። ስለዚህ መከራ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ስለዚህ ዓለም ነገር ነግሮናል። በዓለም ሳላችሁ መከራ አለባችሁ አይዟችሁ፣ እኔ ግን ዓለምን አሸንፈዋለሁ ይላል፣ የዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ አይዟችሁ፣ ዓለምን አሸንፈዋለሁ፣ የሰይጣንን አሰራር አሸንፈዋለሁ፣ የጨለማ ገዥውን አሸንፈዋለሁ። በመስቀሉ ቀጥቅጦ ከእግራችን በታች ጥሎልናል። እርግጥ ነው አምላካችን ኢየሱስ ክርስቶስ አሸናፊ። ለዚህ ነው የይሁዳው አንበሳ ተብሎ የተነገረለት ሞትን ያሸነፈ ከመቃብር በላይ ከዚህ ዓለም ሁሉ ገዢ በላይ የሆነው ብቸኛው ንጉሣችን እርሱ ነው እኔ ዓለምን አሸንፌዋለሁ ዓለምን የምናሸንፍበት መለኮታዊ ሀብታችን እምነታችን የሚያምን ዓለምን ያሸንፋል ተብሎ ነው የተጻፈው እናምናለን በስሙ እናምናለን በእርሱ እንደገፋለን ስለዚህ እናሸንፋለን ረሃቡን እናሸንፋለን ስደቱን እናሸንፋለን በሽታውን እናሸንፋለን ድካሙን እናሸንፋለን። የዲያብሎስን ውጊያ ሁሉ እናሸንፋለን። አይዟችሁ ብሎናልና ይህንን የተስፋ ቃል የነገረን አምላካችን የታመነ ነው። የሰራዊት ጌታ እግዚአብሔር በብዙ ነገር የተስፋ ቃል ሰጥቶናል። ለዚህ ነው ቅዱስ ዮሐንስ ወልደ ነጎድጓድ ያልፈራው ያልደነገጠው ሌሊቱን ሙሉ ሌሊቱን ሙሉ ሲገርፈው ሌሊቱን ሙሉ ሲደበድበው ሌሊቱን ሙሉ ሲያስጨንቀው አደረ። ግን አለወጠም ቃሉ አርጤምስ አምላክ አይደለችም። አምላክ እግዚአብሔር ነው። አምላክ ኢየሱስ ክርስቶስ ነው። ይሄው ነው ቃሉ። መጨረሻ ላይ ሐሳቡን እንዳለወጠ በተረዳ ጊዜ ሌላ መከራ ሊያመጣበት፣ ሌላ ፈተና ሊያመጣበት አመጣልበት። በርሜል አምጡልኝ፣ እሳት አቀጣጥሉልኝ፣ ውሃውን አፍሉልኝ አለው። ከዚህ በኋላ ቅዱስ ዮሐንስን በፈላ ውሃ ውስጥ ከመጨመሩ በፊት የመጨበረሻ ቃልህን ስጣል። እጅና እግሩ ታስሯል። ሰውነቱ በግርፋት ብዛት ያመረቅዛል። ካድ፣ ክርስቶስ የምትለውን ካድ፣ ለአርጤምስ ስገድ፣ ከዚህ በኋላ በመንግሥቴም ትልቅ ስፍራ ሰጥሃለሁ አለው። የዓለምን ሹመት የዓለምን ክብር በፊቱ እንደ እጅ መንሻ አቀረበ። ክርስትና ሁሉን መናቅም ሁሉን በእግዚአብሔር ፍቅር መመነን ነው። በእግዚአብሔር ፍቅር መለየስ ነው። መቅደስ ሰውነታችንን ናዝራውያን አድርገን ለክርስቶስ ኢየሱስ በንጽህና ማቅረብ ነው። ይሄ ነው ክርስትና።